የወለጋ አምቦ፣ መቱና የጅማ ዩኒቨርሲቲዎች በምዕራብ ኦሮሚያ ያለውን የእንስሳት ምርት ለማሳደግ ያስችላል ያሉትን የጋራ ፕሮጀክት ለቀጣይ አስር ዓመታት አብሮ ለመስራት አቅዷል። በመቱ ዩኒቨርሲቲ አስተባባሪነት የተጀመረው ይህ የልማት ፕሮጀክት ለአካባቢው አርሶ አደሮች የተሻለ ምርት ሊያስገኙ የሚችሉ የእንስሳት ዝርያዎችን የማቅረብ ዓላማ እንዳለው የፕሮጀክቱ ኃላፊና በመቱ ዩኒቨርሲቲ የምርምርና የማህበረሰብ አገልግሎት ምክትል ፕሬዚደንት ረዳት ፕሮፌሰር ጸጋይ በርኬሳ በስልክ ተናግረዋል። የእንስሳት ዝርያዎችን ከማቅረብ በተጨማሪም ዘመናዊ የስጋና ወተት ምር ትምህርት ማቀነባበሪያን በማቋቋም ለአካባቢው ማህበረሰብና ሌሎች ክልሎች ምርቱን ማቅረብ ደግሞ ሌላው የፕሮጀክቱ ዓላማ እንደሆነም ገልጿል። አንድ ዩኒቨርሲቲ አካባቢ ማህበረሰብ አገልግሎትን ይሰጣል፣ ምርምር ይሰራል። እስካሁን ያለው ግን በተጨባጭ ማህበረሰቡን ሊያሻግር የሚችል የተለያዩ ዩኒቨርሲቲዎች በጋራ የሚሰሩ ብዙም የታየ ነገር የለም። በጋራ ሲሰራ አቅም ይኖራል። የሰውም አቅም፣ የበጀትም አቅም ብዙ ነገሮችን፣ ችግሮችን ለመፍታት በዋናነት የእኛ ኮሚኒቲ ብዙ ፐርሰንት አርሶ አደር ስለሆነ ታደና ድሬት ለማድረግ አሁን ለየት የሚያደርገው የፕሮጀክት በቴክኖሎጂ የታገዘ ምርትን የሚጨምር ስራ ለመስራት ነው። በተቀናጀ ማለት ዩኒቨርሲቲዎች የራሳቸውን እውቀት ኮንትሪቢዩት ለማድረግ እውቀት ብቻ ሳይሆን ቴክኖሎጂን የሚያቀርብ ሳይንስመንት አለ። ሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ ማለት ነው። በጠቅላላ ለአስር አመት ቆይ ፕሮጀክት ነው የታቀደው ወደ ሁለት ሶስተኛው ወተት ምርት ላይ ነው። አንድ ሶስተኛው ደግሞ የስጋ ለስጋ የሚሆኑ እንትኖች ላይ ነው የሚሰራው። ስለዚህ በዚህ ማህበረሰቡ ስፔሻ ኮንትሪቢውት የሚያደርጉ ለአምን ኮንትሪቢውት የሚያደርጉ እንደ ሼር ሆልደር ይሆናሉ። ምርታቸውም ይጨምራል። ወደፊት ደግሞ ኤክስፖርት የሚያደርጉበት ወይም ከገበያ ጋር የሚተሳሰሩበት አሰራር እየተፈጠረ ይሄን ብቻ ሳይሆን የታሰበው ሌላው ደግሞ ከዛም የሚወጣ ዌስት ወይም ቆሻሻ ነገር ከእንስሳዎች የሚወጣ ደግሞ ወደ ባው ጋር መቀየር የምንችልበት ለኢሪጌሽን፣ ሌላ የተለያዩ ነገሮች ይሰራበት የሚችልበትን ያካትት ነው። በሁለት ሺህ አስራ ሁለት አመተ ምህረት በወለጋ በምዕራብ ሸዋ፣ በእሉ አባቦር እና ዩኒቨርሲቲዎቹ በሚገኙባቸው ሌሎች ዞኖች ስምንት በሚሆኑ ወረዳዎች የግብርና ልማት ጣቢያዎችን በማቋቋም ስራውን እንደሚጀምርም አመልክተዋል። ከአራቱም ዩኒቨርሲቲዎች በተጨማሪ ከኦሮሚያ ክልላዊ መንግስትና የቴክኖሎጂና ኢኖቬሽን ሚኒስቴር ጋር በትብብር የሚሰሩ ሲሆን በመጪው ዓመት ማህበረሰቡን ተጠቃሚ የሚያደርጉ 21 ሺህ እንስሳትን ለማዳቀል መታቀዱንም ረዳት ፕሮፌሰሩ አስታውቋል። የአካባቢውን ወጣቶች በማደራጀትም የእንስሳት መኖ በማቅረብ ስራ እንዲሰማሩ ይደረጋል ብሏል። ስራ አራት ሺህ አባወራዎችን እንክሉድ የሚያደርግ ወደ ወደ ሀያ አንድ ሺህ እንስሳቶች ይተዳክሎ አዲስ ዝርያዎች ነዚ ሰባ አምስት ፐርሰንት ከዛ የሚሆኑ አዲስ ዝርያዎች ይመጣሉ ተብሎ ኔክስፔክት የሚደረገው ወደፊት ግን ሰፊ ነው። እስከ ሶስት መቶ ሺህ በአስር አመት ከቨር የሚደረገው የሚያጠቃልለው በጣም ሰፊ ነው። በዚህ አመት ያው አንዳንድ ደህና የሚሰሩ ብዙ ስራዎች ስላሉ፣ ግንባታዎችም ስላሉ፣ ተገዝተውም የሚገቡ ነገሮች ስላሉ ሜይ ቢ በዚህ አመት ጅማሬ ስለሆነ አነስተኛ ሊሆን ይችላል፣ ወደፊት ግን ሰፋ እያለ ብዙ ስራቶችን የሚያደርግ ይሆናል ማለት ነው። በምስራቅ ወለጋና በግንቢ ስራውን ተግባራዊ በማድረግ የዞኑን አርሶ አደር የእንስሳት የምርት መጠን ለማሳደግ እንደሚሰሩ የተናገሩት ደግሞ የወለጋ ዩኒቨርሲቲ ፕሬዚደንት ዶክተር ሀሰን ዩሱፍ ናቸው። የወለጋ ዩኒቨርሲቲ ከምስራቅና ምዕራብ ወለጋ ዞን የግብርና ጽህፈት ቤቶች ጋር ምርምሮችን በመስራት ያለውን የእንስሳት ምርት በቴክኖሎጂ በማስደገፍ በምዕራቡ የአገሪቱ ክፍል ምርቱን በማቅረብ ዩኒቨርሲቲው የበኩሉን ድርሻ ይወጣልም ብሏል። थल तम मूंखे ወተት ምርትና ምርታማነትን ከመጨመርና እሱንም ደግሞ አቅርቦቱን ከገበያ ጋር ማስተሳሰር ይህ ከተማ አሁን ለምሳሌ እኛ አካባቢ ነቀምት ላይ ሊሆን ይችላል፣ ድንቢ ላይ፣ ሻምቡ ላይ ሊሆን ይችላል። ለጊዜው አሁን ምስራቅ ወለጋና ምዕራብ ወለጋ ነው ተይዞ ያለው። ለእነዚህ ትልልቅ ዋና ከተማቸው በተለይ ነቀምትና ግንቢ ግንቢ አካባቢ አንዳንድ ሼዶች ተሰርቶ ይሄ የወተት መሰብሰቢያ እቃዎች ለማዋል ቻምበርስ የሚባለ ኮሌክሽን ቻምበርስ የሚባለ እሱንም ለገበሬዎች በማድረስ ከዛ ከገበሬዎች ወተቶች የእንስሳት ምርት ለማሳደግ የተሰማራው ይህ ፕሮጀክት አንድ ቢሊዮን ብር በጀት የሚያስፈልግ ሲሆን ወጪውን በኦሮሚያ ክልል በቴክኖሎጂና ኢኖቬሽን ሚኒስቴርና በአራቱም ዩኒቨርሲቲዎች የሚሸፈን ይሆናል ተብሏል። ለዲደብልዩ ዘገባ ነጋሳ ደሳለኝ ከአሶሳ